የምግብና ውሃ ፕሮግራምን በተመለከተ በዩናይት ስቴትስ መንግስት ወደሚረዳ ፕሮጄክት ነው የምናምራው በድርቅ ጊዜም ቢሆን ችግሩን የሚያሳልፈው የመቋቋም አቅሙን በማዳበር እንደሆነ የገለጡት የዩናይት ስቴትስ ከፍተኛ ዲፕሎማት ይህን ማጠናከር እንደሚገባ ተናግረዋል። በአዲስ አበባ ኤምባሲ የዩናይት ስቴትስ ተልዕኮ ምክትል ኃላፊ ፒተር ብሩማን እንደገለጡት አማራጩን ማስፋት አስፈላጊ ነው። በዚህ ፕሮጄክት አርሶ የተሻለ ተስፋ እንደሚታያቸው አመልክተዋል። ዛሬ ወደ ደቡብ ወሎ የተጓዘው ዘጋቢያችን እስክንድር ፍሬው ተከታዩን ይዟል። በደቡብ ወሎ ዞን ለጋምቦ ወረዳ የሚኖሩት አርሶ አደር ሁሴን ተገኘ ድርቅን የመቋቋም አቅማቸው የተሻለ ሁኔታ ላይ እንደሚገኝ ያምናሉ። እርሳቸው እንዳሉት ለወትሮ ገብስ ብቻ ያመርቱ ነበር። ገብስ ደግሞ በንጽጽር የበለጠ ውሃ ይፈልጋል። ድንች በተቃራኒው ባነሰ ጊዜና የውሃ መጠን ይመረታል ይላሉ። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የገንዘብ ድጋፍ በኮንሰርን ኢትዮጵያ አማካኝነት በተጀመረው የድንች ዘር የማለማመድ ፕሮግራም በመሳተፍም ውጤቱን እየጠበቁ ነው። የተሻለ ጥቅም እንደሚያገኙም ተስፋ አድርገዋል። ድንቹ በጣም ጥቅም አለው። በገበያም ቢሸጥም ብዙ ዋጋ አለው። ግብስ አንድ ሸሻ ሁለት ሸሻ ቢወጣው ሁለት ሶስት ኩንታል ቢወጣ ድንች ላይ ይሸጣል። እዚህ ድንች ማምረት የበድለጠ ገንዘብን ለማግኘት ሸጦ ማለት ነው። ለቤተሰብ የሚሆን ገንዘብ ለማግኘት ያዋጣል ለማግኘት ያዋጣል ነው ቢያዋጣል። አቶ ሁሴን የሚኖሩበት አካባቢ ለዝናብ እጥረት የሚጋለጥ በድርቅም የሚጠቃ መሆኑ ከተለመደው አካሄድ ወጣ ማለትን፣ አማራጭ መፈለግን የግድ ይላል። ድንች በአካባቢው በብቸኛነት ከሚዘራው ገብስ የሚሻልባቸው መንገዶች ግልጽ መሆናቸውን የለጋምቦ ወረዳ አስተዳዳሪ አህመድ ጋሎ ይናገራሉ። ገብስ ማለት ዓመታዊ ሰብል ነው። ዓመታዊ ሰብል ከመሆኑ ጋር ደግሞ ተያይዞ በአንድ ሄክታር ዓመታዊ ነው ሲሉ ማን ዓመታዊ ነው ምንድነው? ከዓመት አንድ ብል ጓም ብቻ ግዜ ጠብቀን ነው የምንዘራው። ድንቹ አካባቢ ላይ ደግሞ ትልቅ ቀን ውስጥ እስከ መቶ አስር ቀን አካባቢ ላይ ነው እና የሚዘራው በዓመት ውስጥ ጊዜ መምረት እንችላለን። ስለዚህ በወራት የተከፋፈለ ይሆናል። ሁለተኛ ገብስ ምርታማነቱ በሄክታር አርሶ አምስት ኩንታል ስድስት ኩንታል ነው የሚያገኘው። አርሶ አደራችን ግን አሁን ባለ የድንች ምርታማነት እስከ 450 ኩንታል ፐር ሄክታር እስከ 500 እየተመረተ ነው። ያ ማለት የመሬት ምርታማነቱን ጨመረ ማለት ነው። ሁለተኛ ድንች ገበያማ አካባቢ ላይ ቢሆን ለኛ በጣም ጥሩ ነው። አርሶ አደሩ ከቀለቡ አርፎ ወይ የገበያ ምር የግብርና ትራንስፎርም ማድረግ ይችላል ማለት ነው። ይችላል፣ መሸጋገር ይችላል። ይህን ደግሞ አማራጮች አሉ። ነኛ ለደሴ ቅርብ ነው የዩናይትድ ስቴትስ የልማት ተራድኦ ድርጅት ዩኤስኤአይዲ ድንችን ለማለማመዱ ለዚህ ፕሮጀክት እስካሁን የ13 ሚሊዮን ብር ድጋፍ ማድረጉ ተገልጿል። በአዲስ አበባው የዩናይትድ ስቴትስ ኤምባሲ ሁለተኛ ሰው የሆኑት ፒተር ብሮማን ዛሬ የፕሮጀክቱን እንቅስቃሴ ጎብኝተዋል። የድርቅን አደጋ ለመቋቋም አቅምን ማሳደግ አማራጮችን ማስፋት እንደሚገባ አብራርተዋል። one of the key things to remember even in times of drought is that resilience is what gets you through drought ማስታወስ ካለብን ቁልፍ ነገሮች አንዱ በድርቅ ጊዜ እንኳ ችግሩን እንድናልፍ የሚያደርገን የመቋቋም አቅምን ማሳደግ እንደሆነ ነው። እዚህ አካባቢ የድርቅ ምልክት የለም። የበልግ ዝናብም ጥሩ ነው። ይህ ግን በሁሉም የአገሪቱ አካባቢዎች ተመሳሳይ አይደለም። በዚህ ዓመት የበልግ ዝናብ ጥሩ እንደሚሆን፣ የክረምቱም ዝናብ ጥሩ እንደሚሆን ተስፋ የምናደርግ ቢሆንም ባለፈው ዓመት ግን የበልጉና የክረምቱ ዝናብ በበርካታ ደጋማ አካባቢዎችና በተወሰኑ ቆላማ አካባቢዎች አልመጣም። እናም የመቋቋምን ብቃት ማሳደጉ ከዚህ ፕሮጀክት አንጻር ሲታይ ሊከሰቱ የሚችሉ በኤልኒኞ የሚመጣውን ድርቅ የመሳሰሉ ችግሮችን ሊያሳልፉን የሚችሉ የተለያዩ መንገዶች እንዲኖሩን ማድረግ ነው። ሰዎች ራሳቸው ለቤተሰቦቻቸውና ምርቶቻቸውን ለሚልኩባቸው ገበያዎች ከማቅረብ አንጻር የበለጡ አማራጮች እንዲኖሩ ማድረግ። ፕሮጀክቱ አበረታች ውጤት እየታየበት መሆኑን የኮንሰርን ኢትዮጵያ የሥራ ኃላፊዎች አስረድተዋል። በዚህ ርዕስ ላይ ሰፋ ያለ ዘገባ እየመለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከደሴ